በወልቃይት ሕዝብ የማንነት ጥያቄ ላይ ውሳኔ እንዲሰጠን ለፌዴራል መንግስት ባስገባ ነው ጥያቄ ምክንያት ዛቻና ወከባ እየደረሰብን ነው ያሉ የአካባቢው ነዋሪዎች ስሞታ እያቀረቡ ነው። ይህን አስመልክቶ ሰለሞን አባተ ወደ ወልቃይት ማይ ካድራ ደውሎ ሁለት ነዋሪዎችን አነጋግሯል። በምዕራባዊ ትግራይ ዞባ ወይም ዞን በቃሲታሁ ሁመራ ወረዳ ውስጥ በምትገኘውና ከሱዳን ጋር በምትዋሰነው ማይ ካድራ ቀበሌ ድምጻችን አይሰማም፣ መገናኛ ብዙሃኑም እኛ ዘንድ ስለማይደርሱ ማንም የፈለገውን ያደርግባታል ሲሉ በብሶት ነው የጀመሩት። ያነጋገርኳቸው የቀበሌይቱ ነዋሪ ነኝ ያሉት አቶ አይችሉትም አደራጀው። አሁን ዛሬ በጣም አስቸጋሪ የሆነ ቀን ነው የዋለ ነው። መጥቶ ከቤት ለእኔ ና ሱ ፈለጋለሁ ብለው ወልታው ቶሊ እሺ ምን ነበር ምናምን ስላቸው እንዲህ እንዲህ ብለህ ፈርመሃል አሉኝ። አዎ ፈርም ያለው የወልቃይት ማንነት የናገረን ትውልዴን እስከሆነ ድረስ ፈርሜበታለሁ አልኩት። ወደ ጭቃ እየገባህ ነው፣ ወደ አደጋ እየገባህ ነው፣ ብትመለስ ይሻልሃል አለኝ። እኔ እንዲህ ብለ ተፈራራ ተገቢ አይደለም አንተ የምትለውን አዳምጥ። እኔ የመጣው የምትለኝ ሌላ ነገር ካለ በላይ ያልኩት ተናጋገር ነው። ብዙ አወራን። መጨረሻ እዚ ይፈርም አለኝ። እዚህ ላይ እኔ የምንፈርምበት መንገድ እንዴት ከምን የተነሳ ነው እኔ የምፈርምበት? እዚህ ላይ ፈርም ታይ ለምንድን ነው ምናምን ስለው፣ ሰ ምንድነው እሱ ፖሊሶች ናቸው። ምን ላይ ነው እንዲፈርሙ የጠየቁት? ዝም ብሎ ንጹህ ወረቀት ነው። ጽፈው ፈርም አለኝ። ምንድነው የሚለው የተጻፈው ነገር? ስለምን ስለምን ነው የሚፈርመው ምናምን ስለው ያኔ የፈረምኩህን ትቼዋለሁ ብለህ ፈርም አለ። እዛ ድንገተኛ ቦታ ነው ያለ አለኝ። እስቲ መጀመሪያ ምንድን ነበር የፈረሙት ይንገሩኝ። መጀመሪያ የፈረምኩበት እና ይሄ ወልቃይት ማነስ ጥያቄ ያለ አይደለ? አሁን ሰሞኑ ያለ እሱ ላይ ፈርምሃል ዋና ፈርምሃል አለኝ። ፈርመዋል እርሶ? እኔ አዎ፣ አዎ። ምን ብለው ነው ምን ብለው ነው የፈረሙት? ምንድን ነው የሚለው? እስቲ ሙሉውን ታደርግ። እኔማ ወልቃይት ተወላጁ ማንነቴን ለማወቅ እየፈርም ያለው ምን እንደሚል መልዕክቱን ይገሩኝ፣ ሙሉ በሙሉ መጀመሪያ የፈረምንበት ነው። አዎ እኛማ የወልቃይት ተወላጅ ሆነ የአማራ ማንነት ጥያቄ ብሔረትነት የአማራ ብሔረትነት ጥያቄ። እሺ እኛ ማለት የምልህን ወደ ነበርንበት ማለት ነው። ወደ ነበርንበት ስትሉ ምን ማለታችሁ ነው? አዎ ከዚህ በፊት ከአሁን ግዛት ያለ በፊት አባት፣ አያት፣ ቅድማያት የነበሩበት ግዛታቸው ወደ አማራ ስለነበረ አሁን ስለተቀየረ ነው። እኛ ደግሞ ያልነውን እኛ ወደዛ ነው አሁን የሚለው ጥያቄ አንስተን በሕጋዊ መንፈስ በሕጋዊ ጥያቄ ጠይቀናል። በጠየቅንበት ጉዳይ ደግሞ አሁን ለምን እንዲህ ብላችሁ ትጠይቋላችሁ ብሎ በተናጥል ጥያቄያችሁን። ያን ጊዜ ፈርማችሁ የት ነው ያስገባችሁት? እኛማ ልኬ ነው አሉን። ለእኛ መሪዎች ያልናቸው ሰዎች የተመረጡ ያሉ በአዲስ አበባ፣ አዲስ አበባ የሄዱት ባለፈው ማለት ናቸው። የእናንተ ተወካዮች ናቸው። ባለፈው ጭምርም ታስረው ነበር፣ ታግተው ነበር አዲስ አበባ። እንቅርብ ጊዜ ስንት ሰው ነበር ያን ጊዜ ያንን ጥያቄ ፈርመው ብዙ ሰው በሙሉ ወልቃይት ያለ ብሎ ፈርማል። አሰራሚም አሉ ፈራሚውን፣ በብዛት ነው ሁሉን የፈረመ። ወደ ዛሬው ልመለስና በስንት ሰዓት ነው የመጡት ወደ እርሶ ቤት? እነማን ናቸው? ምን ይዘው ነው የመጡት? ወደ እኔ ቤት የመጣማ አጎሬ ቤት ነበርኩ ይገርምሃል። ቀን ነው። በጣም ቆስ ስለበዛበት ምሳቆ ብቷን በሁመራ አካባቢ ነው ቆምጣ እንዳረኩ ወቅታ እንዳረኩ መጣና በሞተር ነው። አትፈልጋለህ አለ ታጣቂ ነው፣ ያው ኮማንደር። እሺ ብዬ በሞተር ሄደ ገባ። ሰውም የለም ፖሊስ ሰውም የለም። ቀን ነው። ወሰደ አስራ ሰባት ሰዓት ነው ፖሊስ ጣቢያ ይዘውት ሄዱ አዎ ፖሊስ ጣቢያ ወስደው አገብኝ ይሄ የምዕራባዊ ዞባ ሳጅን ነው መሰለኝ አንድ ፖሊስ አንድ ደግሞ ሀይሌ ሚሉስ ዚክሮ መራ የመጡ ሁለት ናቸው ድህንነት ማሉ ግራና ቀይ ቁጫሉ ይሄ ጥያቄ እንዴት ነው ምናምን አሉኝ። ይሄ ጥያቄማ ተቀብለ ነው አምነ ነው የነበረ ብለን ተቀብለ ነው አንስላቸው። ብዙ ዛቻ መጣብኝ። አሁን ትሰርማለህ አትሰርምም አለኝ። እንዴት እንዲህ ልትለ ይቻል? ህዝቡ የወልሳ ተሰብስቦ ምን ትላለህ? ምን ብለሃል ብለን ጥያቄ ይሻላል ወይስ ለእኔ በተናጠል አምጣ ነው ነኝ ፈርም በተለይ ለምን ብሮ እንዴ ነው ስለው ያለ ስለ ፈርም ከሆነ ፈርም አልበሌዛ ደግሞ ወደ ጭቃ ትገባለህ፣ ወደ ጉድጓድ ትገባለህ አለኝ። ዋ ምን አገባኝ እኔ አሁን ዛሬ አንተ መጣጣቀለህ ተስቴ ምን አደርጋለሁ? አምጣ ፈርም ልሃለሁ አንዴ ፈረንኩለት ወዲያ ምን እንደፈረንኩ ደግሞ እንዳለ በሙሉ ቦሌ ሰፈር የሚባል የወልቃይ ሰፈር ወጣታለሽ ይቻለ ለምን ይቻልና ፖሊስና ፈጆ መጣ። እኔ አዙሬ ሄጄ እንደገና ከሰዓት ቁጭ አልኩዛ ልናገራቸው ብዬ ያን ወረቀት የፈረም ክሱቱ የላቸው ስል በጓደኛዬ ተናድጃለሁ በጣም እንደዚህ ብሎ ብቻ እኔ ወሶሪ እኔ በዘጠና ሰባትም ባይዘዌ አስረውኝ ነበር እንደገና እንደዚያ ሲሉኝ ሰዎቹ መጡ ሰዎቹ መጨረሻ ተነጋግረን እንዳይፈርሙ ብለን ከሰዎቹ ጋር ተነጋግረን ሰዎቹ በብዛት አልፈረሙም ወጣው ያሉ አሁን እዚህ ሀገር ያለንበት ያለንበት ሚዲያ የለውም ጋዜጠኛ የለውም ሌሊት መጥጦ የማይታወቅ መኪና ነው የሚመጡብን ያሉ ይሄን እየሰጋን ነው። እንዲህ ምን ሆነው ያለን። አሁን እርስዎ በራዲዮ እየተናገሩ ነው። አሁን ቃለ ምልልስ እያደረግኩ ሎት ነው እርስዎን ይሄንን እኔ በራዲዮ አስተላልፋለሁኝ። አይፈሩም? ለደህንነቱ እንግዲህ የፈለጉ ያርጉኝ እንጂ ፈርቼ አልሞትም። በሬዶ ትቶ እንዲያው ራሱ እንግዲህ ራሱ ቢያም ጠለጦ ይደስ ይለኛል። ምን ምን ምን ያለ ከእንግዲህ በኋላ ምን እፈልጋለሁ? ነ ይሄ የምፈልገው ከእንግዲህ በኋላ አንድ ቅንጣት ነገር የለም። እዚህ እንደፈለጉ ቢቆራሩት እንግዲህ፣ ሚዲያ ሚዲያ ነው የምፈልገው የነበር እንግዲህ ስልክ ገንዘዋለሁ እኔ በፈለግኩ ሰዓት አንድ ነገር ቢደርሰኝ፣ ጓደኞቼን ደሞ አሁን ዛሬዋን በዛሬዋን በዛሬ አንድ ሰባት የሚሆኑ ጓደኛዎች አንድ ከጠፋ እንድንፈላለግ ተባብለናል። እንድንፈላለግ፣ እንድንጠያየቅ ተባብለን እዚህ ተሰባስበናል። ሚዲያ የለም። አቤት ታ ምናሰማው ነገር የለም። እዚህ ጭራሽ አምባገነን ያለበት ቦታ ነው ያለን። ስምኦን ሊነግሩኝ ይችላሉ። አረ ምን ችግር አለ? አይችሉትም። አደራጀው እልሴ ይባላለሁ። ይሄንን ስምኦን በሬዲዮ ማስተላለፍ ይችላለሁ። ይችላሉ። ምን ጣጣ አለው? ይሄ ምን ችግር አለው? እኔን ራሴ እየተናገርኩ አይደለሁ? ሲያስፈራሯችሁ ምን ምን ብለው ነው ያስፈራሩት? አሁን ቅድም ከነገሩኝ ሌላ ያሏችሁ ነገር አለ? አዎ፣ አዎ፣ ምን አለ መሰለ፣ መጀመሪያ እነዚህ እንዲህ አድርገው ወረቀት ይራቻል። የግንቦት ሰባት ትርፍራፊ ናቸው፣ ግንቦት ሰባት ናቸው፣ የሻእቢያ ተልዕኮ ያላቸው የደርግ ትርፍራሴ ናቸው። እንደዚህ የምታምን ከሆነ እመን። እነዚህ ሰዎች ቦታና ምንም ነገር ትንፋሽ የላቸውም፣ አየርም አያገኝም። አንተ ጭቃ ትገባለህ ራስህ ይሄን አላምንም ካልክ ምናምን በብዛቱ እንዴ ፈርም ካላችሁ ሸር ማወረቀት ነው። ፈርማለሁ ችግር የለውም ብዬ ፈርም ሁላቸው ወጣሁ። ከዛ በኋላ የተጠራ ሰው ግን እንዳይፈርም ብዬ ብዙም ተመካከርን። ጓደኞች አሉ፣ ብዙ ወልቃ ሰዎች አሉ፣ ተነጋግረናል። ብዙ ሰው ተጠርቶ፣ ብዙ ሰው ተሰብሰ፣ ሲወጡ ወንድም ኩታር አልቀረም ጭራሽ ነገር እርስ የፈረሙበትን ወረቀት አይተውታል፣ አንብበውታል። ንጹህ ወረቀት ነው፣ ንጹህ ወረቀት ነው። አዎ ንጹህ ወረቀት ነው። ምንም ላዩ ላይ የተጻፈ ነገር የለም። ምን እንደሚጽፉበት ምን ያውቃለሁም። ከታችሁ ብቻ ነው የፈረመዋል። ፈረንኩላ ንጹህ ወረቀት ነበረች ፈረንኩላ። ምን እንደሚጽፉበት ወይስ ይሄ አሁን በፊት የፈረማችሁት ይፈርሳል ብሏል ሊሉ ነው ወይም ላይ ስቶ ሊሉም ይችላሉ ምናልባት ክደት ሞልቷል እዚህ ያለ አላለም ነው የሚሉ እና እርሶ ነጭ ወረቀት ላይ ነው የፈረሙት አዎ ነጭ ነው እንደው ግልጽ ለማድረግ ያህል የማስፈራሪያቸው መጀመሪያ ምንድን ነበረ ለምንድ ነው እንዲህ ብላችሁ የፈረማችሁ መጀመሪያ አዲስ አበባ የላካችሁትን በቃ ይሄ ነው ለምንድን ነው እንዲህ ብለው መጥተው ወልቃይት ሕዝብ ማንነቱ የሚጠይቀው ብሄርትነት አማራ የሚለውን ከየት ተነስቶ ነው? በምኑ አማራ የሆነበት? ምን ብለህ ትፈርማለህ? አማራ ብለ ትግራይ አይደለህም ወይ ነው ያለኝ። ትግራይ እንዴት አድርገ ሊሆን? ይሄ ነው በቃ ጥያቄ ዋና ማስፈራረገት። የእነዚህን ይህንን ያሉትን ሰዎች ስልክ ወይም አድራሻ ሊነግሩኝ ይችላሉ? እንደ ኖሮት ይሆን በአጋጣሚ? አንዱ ያው ሀጎስ ነው ባልሳ፣ ግን ሀጎስ ነው የሚባለው። አንዱ ደግሞ ሆነ ሀይሌ የሚባል ነው። ፖሊሶች ሁሎት አቶ አይችሉትም። ምን አመሰግናለሁ። ሌላም የማይካድራን ነዋሪ አነጋግሬያለሁ። እኔ ከሁሞራ ነው፣ ያው ሁሞራ አካባቢ ነው ማይካድራ የምትባላለች፣ ለሌላው ብቻዋ ማለት ነው። እዛ አካባቢ ነው ያለ፣ እዛ ነዋሪ ነው? አዎ ነዋሪ ነኝ ነኝ ነዋሪ ነኝ። አሁን ሲያናግሩኝ ማንነቶን መግለጽ ይፈልጋሉ ወይስ ማንነቱን እንዳይገለጽ ነው የሚፈልጉት? አዎ ባለኔስ ችግር የለውም። ምክንያቱም ይሄ በራዲዮ የማስተላልፈውን ቃለ ምልልስ ነው ከእርሶ ጋር እያደረኩ ያለሁት ማንነቶን ቢተላለፍ ስሙ ማንነቱ ቢታወቅ ችግር የለውትም፣ ስጋት የለውትም። ችግር የለም፣ ችግር የለውም። ማን ነው እሺ፣ እንገሩኝ ስሞን እስኪ እኔ ስሜ ራሳቸው እባላለሁ። ራሳቸው ራሳቸው በየነ አቶ ራሳቸው፣ ምንድነው እየተፈጠረ ያለው ነገር? እዛ ያላችሁበት እናንተ ፈርማችኋል ደግሞ፣ ሻይ ቤትም ከመጠጥ ቤትም ከሆቴል አካባቢም ሆናችሁ ለሰው እየተሰዋችሁ እኛ እንደዚህ ነን አማራ ነን ምንነታችን እንጠይቃለን እያላችሁ ሰው እያሳመራችሁ ይህ መንገዱ እየወደባችሁ እየተነጋገራችሁ ነው፣ ምት ያላችሁ ብለው መጠሪያ አድርገው ወሰሉኝ። መጠሪያ አድርገው ሲወስዱ ወደ ፖሊስ ጫያ ማለት ነው። እሺ መጠሪያ አድርገው ወስዶ ወይ የተሳሳግ ነ አንድ አስር ደቂቃ አወራት ተቀበሉኝ እነ መጀመሪያ ያው በል ስምህ ማንም የሚባል እዚህ ተጽፏል ምናምን አለ ማነው የጻፈው እዚህ ለምን ተጻፈ ምን ሁኜ ነው ምናምን ስል እንዴት ነው አንተስ እንዴት ትግሬ አይደለም እንደዚህ ነ እንደዚህ ነ የምትል ያለህ ምን ሆነ ነው አንዳንድ ነገር የመንግስት መሬት ያልተሰጠው ምናምን ምናምን ለማለት ከሆነ መቸና ትናገር እኔ ለመሬት አይደለም አልራበኝም እየሰራሁ ነ እየበላሁ ነ ለሀገሬ ለመውቴ ለመጠበቅ ነ መብት ነው እንጂ እኔ በዛ አይደለሁም ምናምን አልኩት። ልመለስ ነኝ ያለ ስራዬ ነው የገባሁት። ልመለስ ነኝ ተሳስቻለሁ ብለህ ፈርም አለኝ። እኔ አልፈርምበትም፣ እኔ አልፈርምበትም። አንድ ጊዜ እሱ ያዋጣኛል ይቼ መክሬ ነው የፈረምኩበት። አሁን ሁለተኛ እናንተ አልፈርምም ብዬው ወጣሁ። እናስ ምን አደረጉ? ከዛ ምንም አላልወትም እነሱ እንደዛ ሲሉ ከዛ ደጃፍ የሆኑ ወረፋ የያዙ ሰዎች ነበሩ ጋር የመጡ እንደዛ ተጠርተው፣ ከእነሱ ጋር እንዳታወራ ሂድ፣ ለቀስ ስራ ካለ ወደ ስራ ሂደህ እነሱ ጋር ታውራ፣ እነሱ ስራ አላቸው ብሎ አባረረኝ። ወጥቼ ወደ ቤት። ስንት ይሆናሉ እነዛ ሰዎች እዛ የነበሩት ቆመው የነበሩት ሲወጡ ያዩዋቸው ትናንት ትናንት፣ ራሱ ሰዎች ሄደው ተጠይቀዋል በመጥሪያ። ዛሬ ነው እኔ እንደወጣው አንድ አስር የሚሆኑ ቁመው ነበር ወረፋ ይዘው፣ ፈረሙ። እነሱ ያው መስፈራራት ነው መስፈራራት። አሰራርተህ ፊርማውን ምን እንደሚያደረጉት እያ ሊያስፈርሙ ነው። አስፈራርተው አሳዋቸው እና እርሶ ሳይፈርሙ ወጡ? እኔ አልፈርምም የሚያደረጋቸው አል እንጂ አልፈርምም ብዬ ወድቄ። እንደዚህ እንደሚደርስባችሁ እንደዚህ አይነት ነገር እንደው አቤት ለማለት ሞክራችኋል? ወዴት እንሄዳለን? እዛ ክልላችን በምን ላይኛው አካል ጠራችሁ? ለምን ሄዳችሁ አማራ ምን ለምን ትላላችሁ? አማራ ምንድን ነው ምን ሆናችሁ ነው? እናንተ ወደዛም የት ያችሁ ወሎ። አሁን አልፈርም ብለሃል፣ ታገኛታል። አሁን ተዘጋጅታ ያለች ብትር ከአንተ ላይ ትውላለች። ቆይ እኛ አንሽኩልም እና ምናምን አብሎ አፍራው ሰው ይሄዳል እና ምንድነው አሁን፣ ቀጥሎ ምን ይሆናል ነው ብላችሁ የምታስቡት? እዛ ይሆናል ማ ያው ዞሮ ዞሮ በሌሊትም መጥተው ሊደበድቡም ይችላሉ። ወስደው አመልም አላቸው የድሮ ድሮም ለዛ ስለሆነ በቃ ጉዳት የደረሰባቸው ሰዎች አሉ? እንደ ተደበደቡ ወይም ሌላ የታሰሩ ሰዎች አሉ የምታውቋቸው? ወይም ሌላ ከበድ ያለም ነገር የደረሰባቸው አሁንና ምክንያት ነው የሚፈልጉ ለአንተ ወይም የሚጣላ ሰው ነው የሚልኩልህ። ከጠረጠሩ እንደዚህ አርገ እንደዚህ ያለ እንዲህ ካላቸው፣ ሌላ ምክንያት፣ ሌላ መላእክት፣ ሌላ የሆነ ምክንያት አድርገው በቃ በዛ ምክንያት ሊያስሩ ነው የሚፈልጉ። አሁን አንዳንድ ጓደኞቻችን ታጣቂ የነሱ ታማኞች ነበሩ፣ ከኤሌክትራ ጋር ተዋግተው ተሸልመው የተመለሱ ነበሩ ከኛ ጋር ተጉዘዋል፣ አውርሰዋል። ለምን አወራችሁ? እነሱ ጋር ለምን እነሱ ጋር ሄዳችሁ? ምናምን ተውለውም አሁን በፊት ትጥቃቸው የታገፉ የተራገፉ አለው በሌላ ምክንያት አድርገው እና ግን በፊት የነበራቸው አንዳንድ ነገር እንደዚህ አረክ እንደዚህ አረክ በቃ ትጥቃችን፣ ብረታችን አምጣው ይሄ በቃ ምናምን ብለው እየቀሙ አንዳንድ ምክንያት እየፈለጉ ነው ያለው። እንደ የአካል ጉዳት የደረሰበት የታሰረ ሰው አለ? አይ አሁን ከቅርብ ጊዜ የለም። እንደ ማስፈራሪያ እና ዛቻ ነው ያለው። ያው መሰራሪያ ለምን ለምን አዲስ አበባ ሄዱ? ለምን ነቁተዋል ለምን አወቁት? ሁጉን ውለው አስፈራርተው ሊመልሱ ነው አሁን የተነሱ። ስለዚህ ሁኔታ የክልሉን ባለሥልጣናት ለማግኘት ብዙ ጥረት አድርጌያለሁ፣ ወደዚህ ስቱዲዮ እስከገባሁበት ድረስ አሁን ማለት ነው። ወደ ትግራይ ምዕራባዊ ዞን አስተዳዳሪ ወደ አቶ ኢሳያስ ታደሰ፣ ወደ ቃስታ ሁመራ ወረዳ ባለሥልጣን አቶ ዮሐንስ ገብረ አምላክ፣ ወደ ወልቃይት ወረዳ አስተዳዳሪ አቶ አጀጃው አብርሃ፣ እንዲሁም የፕሮፓጋንዳ ኃላፊ ናቸው ወደ ተባሉት ወደ አቶ አባሆይ ማሙ ደውያለሁኝ ስልኮቻቸው ወይም አይነሱም ወይ በተከታታይ ተይዘዋል። እነዚህ ባለስልጣናት እርግጠኛ ነኝ ስልኮቻቸው የጠሩላቸው ባለስልጣናት የእኛን ስልክ ያገኛሉ። እንግዲህ በጥረታችን እንቀጥላለን። ለማንኛውም ግን ሰሞኑን የትግራይ ክልል ፕሬዚደንት አቶ አባይ ወልዱ የመሩት ስብሰባ እዚያው ምዕራብ ትግራይ ውስጥ ሲካሄድ ቆይቷል። ስብሰባው በዚሁ የወልቃይት የማንነት ጥያቄ ላይ እንደተወያየ ነው የተሰማው። ከአራት የአካባቢው ወረዳዎች የተጠራ ወደ ስድስት መቶ የሚሆን ተሳታፊ ተገኝቶበታል ተብሏል በዚህ ስብሰባ ላይ እናም፣ ተሳታፊዎቹ የአቋም መግለጫ ነው የተባለ ሰነድ አውጥተዋል። የትግራይ ክልል የጸጥታና የአስተዳደር ኃላፊው አቶ ሐዱሽ ዘነበ ያሉትን እናሰማችሁ። እስኪ እዚህ ጉዳይ እዚ ጉንበት ሸውዓተ ሻዕቢያ አርበኛ ሰማያዊ ፓርቲ ሓደ ጉዳዩ ግንቦት ሰባት ሻቢያ አርበኛ አንድ የሚያስተሳስራቸው በጎንደርና ሰሜን አርማጭሆ አካባቢ ሁኔታዎች አመቺ ናቸው ብለው የጀመሩት ከሦስት አራት ዓመታት በፊት ነው። ሻዕቢያ ሲያሰማራቸው በዚህም በዚያም ይጨፈለቃል። እንደምንም ብሎ ካመለጠም በዚያ አካባቢ ነበር መክኖ የሚቀረው። በተጠቀሰው አካባቢ እሳት አቀጣጥለው ነበር። ወደኛም በመጠኑም ተሻግሮ ነበር። በመሰረቱ ይህንን ትርምስ የሚመሩት ኃይሎች ኢህአደግን በምርጫ ሊያሸንፉት አልቻሉም። በጦር ሜዳም ገጥመው ሊያሸንፉት አልቻሉም። ስለዚህ የሌለ ድርሰት የማንነት ጥያቄ እያስነሱ እርስ በርሱ እንዲጫረስ ከልማት ጎዳና ለማስወጣት እየሰሩ ይገኛሉ። ከሻቢያና ሌሎች ኃይሎች እነማን እንዳሉም መረዳት ይኖርብናል። ይሁንና መንግስት ከዛሬ ጀምሮ ትዕግስቱ መሟጠጡን ልገልጽላችሁ ፈልጋለሁ። እንግዲህ ይሄ የትግራይ ክልል የጸጥታና የአስተዳደር ኃላፊ አቶ ሀዱሽ ዘነበ የተናገሩትን የሰማችሁት። በአካባቢው በሚታየው እንቅስቃሴ ላይ ተጨማሪ መረጃ ለማግኘት ክትትላችንን እንቀጥላለን። የምናገኘውን አዲስ መረጃ ባገኘን ጊዜ ይዘንላችሁ እንመለሳለን።